ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። በቀዳሚ ክፍለ ዝግጅታችን ራኬብ መሰለ የኢትዮጵያ ሰብዓዊ መብቶች ኮሚሽን ምክትል ዋና ኮሚሽነር የ2015 ኢትዮጵያ ሰብዓዊ መብቶችን ሬኮርድ ኮሚሽኑ ገጥሞት የነበሩትን ተግዳሮቶችና ከትግራይ ክልል ጊዜያዊ አስተዳደር ጋር ተከስቶ የነበረ ያለ መግባባት አስባብን ነቅሰው ተናግረዋል። ወደ ቀጣዩ ክፍለ ዝግጅታችን ያመራ ነው፣ እንዲህ ነው። ጅምላ ስርዓቶች እንደሚከናወኑና አዋኪ እንደሆነ ከሰብአዊ መብት ጠበቃ አኳያ አንስተዋል። በተለይ ባለፈው አመት አንዱ ጉልህ አነጋጋሪ አጀንዳ ሆኖ የነበረው የምክር ቤት አባላት የሆኑ ግለሰቦች የአለመከሰስ መብታቸው ሳይገሰስ ወደ ዘብጥያ እንዲወርዱ መደረጉ፣ በእርግጥ ሄዳችሁ አናግራችኋቸዋል? ያንን በተመለከተ የሰመኮ አታይ ምንድን ነው? ይህንም በተመለከተ ምርመራ አድርገን ግልጽ መግለጫ አውጥተናል በወቅቱ የምክር ቤት አባሉንም ሌሎችም በወቅቱ ተይዘው የነበሩ ሰዎችን ሁኔታ ታይተው በተወሰነ መልኩ ለተወሰነ ጊዜ ከቤተሰቦችም ከጠበቃም ጋር ይገናኙ ስላልነበረ ያም ሁኔታ እንዲሻሻል፣ ቦታ ጠበበን በሚል ምክንያትም ከአዲስ አበባ ተወስደው ሌላ ቦታ፣ ራቅ ያለ ቦታ ወደ አዋሽ አካባቢ ተወስደው ስለነበረ እዛም ቦታ በመገኘት ከዋና ኮሚሽነራችን ሊድ የተደረገ ቡድን ሄዶ አይቷቸው፣ አነጋግሯቸው ሁኔታውን በመግለጫ አውጥቷል። መስተካከል ያለባቸውንም ነገሮች እዛው ላይ ተነግሮ በተለይ ደግሞ ከቤተሰብ ጋር መገናኘትን፣ ከጠበቃ ጋር መገናኘትን ወንጀል ተፈጽሟል ተብሎም ከተባለ ምርመራው በአስቸኳይ ተጠናቆ ወደ ፍርድ ቤት የሚቀርቡበትን ሁኔታ እንዲመቻች ምክረ ሐሳባችን እናቀርበን ነበር። በወቅቱ ያለመከሰስ መብት ግሰሳው ከሰብአዊ መብቶች ጥሰቶች ወይም ጥበቃ አኳያ ምን ማለት ነው? እሱንም አንስተን ነበር። ያው በመንግስት በኩል የሚባለው ይሄ የአስቸኳይ ጊዜ አዋጅ ስለሆነ እሱን እንደማይመለከቱ አይነት ነገር ነው። ነገር ግን ቀላል ነው። እሱን በጣም አስፈላጊ ከሆነ እሱንም አንስቶ ማሰር ይቻላል። በጣም መታሰር ካለበት ማለት ነው። በቂ ማስረጃ ካለ ይህንንም አንስተናል። ያው እሱን የሚያቀርቡት መከራከሪያ አለ። ግን እኛ በሰብአዊ መብት መስፈርት ይሄ አግባብ አይደለም በሚል መግለጫውን አውጥተናል። ያው ግን ከሆነ በኋላ ስለሆነ ባይሆን ወደፊት እንደዚህ አይነት ሁኔታ እንዳይፈጠር ምክር ሀሳባችን አቅርበናል። አንዳንድ ነገሮች ወደኋላ መመለስ ስለማይቻል በአሁን ተመሳሳይ ጥሰት እንዳይፈጸምና እንደተፈጸመው ጥሰት ደግሞ ቢቻል ካሳ መክፈልና አስፈላጊው የማረሚያ እርምጃዎች እንዲወሰዱ ነው የምናደርገው። ቻይናዎች ቀውስ መልካም እድሎችንም ይዘው ይመጣል ይላሉ። አንዱም የጆን ኤፍ ኬኔዲ ተወዳጅ ጥቅስ ይሄ ነበር እና ኢትዮጵያ ውስጥ ባሉት የሰብአዊ መብት ጥሰቶች ወይም ቀውሶች ሳቢያ ህብረተሰቡ የሰብአዊ መብቶችን ዋጋ እንዲያውቅና የራሱንም መብት ማስከበር ለመብቶቹም የመቆም እንደዚሁም ለእንደ ኢሰመኮ ላሉ የሰብአዊ መብት ድርጅቶች የበለጠ የሰብአዊ መብቶችን ግንዛቤ ለማስጨበጥ ምክንያቱም አስከፊ የሆኑ የጅምላ ስርዓት ወይም ግድያዎች በሚከወኑበት ወቅት እነዛ የሁሉንም ሰዎች ቀልብ የሚስቡና ቆም ብሎ እንዲያስቡ የሚያደርግ ሁኔታዎች ናቸው። በማንኛውም ዘርፍ ኢትዮጵያ ውስጥ ባለፈው ዓመት የጦርነቱም ሆነ ሌሎች የአስቸኳይ ጊዜ አዋጆች ጋር ተያይዞ ምን አይነት ግንዛቤን ፈጥሯል? በእናንተ በኩልስ ያንን ግንዛቤ ለማስጨበጥ እንደምን ተጠቅማችሁበታል? አንዱ እንግዲህ የነዚህ ሪፖርቶች፣ የመግለጫዎች፣ የምርመራ ግኝቶቻችንና ምክር ሐሳቡን በየጊዜው ሚዲያን እየተጠቀመን ድረገጻችን እየተጠቀመን የምናወጣውም አንድም ማስተማሪያም ስለሆነ ነው። በዛ ጉዳይ የተፈጸሙ ሰብአዊ መብት ጥሰቶች ወደ ተጠያቂነት ቢሄድ ያጠፉት በህግ ተጠያቂ ቢሆኑ ተጎጂዎች ካሳ ወይም ህይወታቸውን መልሰው እንደገና መምራት የሚችሉበት ሁኔታ ውስጥ እንዲገቡ ለማድረግ አንዱ በማስተማሪያነትም ለማያውቀውም ህጉን የዓለም አቀፍ መስፈርቶችን የሰብአዊ መብቶችን ለማያውቀውም ደግሞ እውቀቱን እየሰጠን ክህሎቱን እየሰጠን አቅም እየገባን ማስተካከያዎች እንዲደረጉ ነው። ሌላው ትልቁ የእነዚህ ሪፖርቶችና መግለጫዎች ጥቅም ዶኪመንቴሽን የምንለው ነው። እነዚህ ጥፋቶች እነዚህ ሰብአዊ መብት ጥሰቶች በተቻለ መጠን ተመዝግበው ተሰንደው እንዲቀመጡ፣ ቅድም እንዳልኩት ለውይይትና ሁኔታዎችን ለማስተካከል ሊሆን ይችላል ነገር ግን አንዳንዶቹ በተለይ በሰብአዊነት ላይ የሚፈጸሙ ወንጀሎች ዛሬም ክስ ባይቀርብባቸው ዛሬም የተጠያቂነት ሂደት ባይጀመር ነገ ከነገ ወዲያ ሂደቱ ሊጀመር ስለሚችል ሰንዶ ማስቀመጡ በጣም አስፈላጊ ስለሆነ ነው። ሌላው ትልቁ ነገር ለተጎጂዎች ድምፅ መሆን ነው። ከዚህ በፊት እንደዚህ አይነት ሪፖርቶች ስለማይወጡ፣ እንደዚህ አይነት ክትትሎች በስፋት ስለማይሰሩ እነዚህም ጥሰቶች መርምሮ ጥሰቱ ተፈጽሟል የሚል ማስረጃ ካገኘን ለተጎጂዎችም ድምፅ ሆኖ ችግራቸው የደረሰባቸው የሰብአዊ መብት ጥሰት አገሪቷ በሙሉ ሕዝቡም እንዲሁም የሚመለከታቸው ባለድርሻ አካላት እንዲሰሙትና አስፈላጊውን እርምጃ ማስተካከያ እንዲወስዱ ነው። ለዚህም ነው በተቻለ መጠን ሙሉን ማንበብ ቢቻል ብዙ ጊዜ የምንወቀስበት ይሄኛውን ብሔር አልገለጻችሁም የዚህኛውን ብሔር አላያችሁም ነው። ግን የትኛውን ብሔር ቢሆን በየትኛውም ሁኔታ አንድ ሰብአዊ ፍጡር ላይ መድረስ የሌለባቸው ጥሰቶች ሲከሰቱ ነገ ለኔ እኔ ላይ ሊሆን ይችላል የሚለውንም እሳቤ መውሰድ አለብን። እና ሁሉም እንደ አገር እነዚህ ጥፋቶች የሰብአዊ መብት ጥሰቶች ናቸው። በማንም ሰው ላይ ቢከሰቱ ወንጀል የሆኑት በወንጀልነታቸው መስተካከል ያለባቸው ደግሞ መስተካከል የሚችሉበት፣ እና ሁላችንም እንደ ህዝብ ሰብአዊ መብቶች የሚከበሩበት ባህል ያላትን አገር ለመፍጠር ብንረባረብ ጥሩ ነው ላለሁ። ይሄንም ነው መማሪያም የሆነው እንደ አጋጣሚ እንደ ድል ሆኖ ደግሞ በሚፈለገው ደረጃ የአቅም ግንባታ ስራዎች ሳይሰሩ ወደ በርካታ ግጭቶች ስለሄድን፣ እንደዚህ አይነት ግን ሰባዊ መብት ጥሰት ሲፈጸም እርምጃ መውሰድ ያለባቸው መከላከል ያለባቸው ባለድርሻ አካላት አስፈላጊው አቅምና ክህሎት በሌለበት ሁኔታ ነው እና እሱም ራሱ ትልቅ የአቅም ግንባታ ትምህርት ስልጠና ስራዎች በጣም ስለሚፈልግ እዚህም ላይ መንግስታዊም ሆኑ መንግስታዊ ያልሆኑ ተቋማት አስፈላጊውን የአቅም ግንባታ ስራዎች ተረባርበን ብንሰራ ጥሩ ነው እላለሁ። የኢትዮጵያ ሰብዓዊ መብቶች ኮሚሽን የሰመኮ ባለፈው ሁለት ሺህ አስራ አምስት ምን ዋነኛ አንኳር የሆኑ ስኬቶችን አስመዝግበዋል ብሎ መጥቀስ ይቻላል። ትልቁና ዋነኛው ብለን የምንጠቅሰው ቅድ የሽግግር ፍትህ ሂደቱን በተመለከተ ነው። ዩኤን፣ የሰብአዊ መብቶች ቢሮ ጋር የሰራ ነው። የጣምራ ምርመራን መሰረት በማድረግ የሰጠነው ምክራ ሀሳብ ነበር። አንደኛው ምክራ ሀሳብ በኢትዮጵያ የሽግግር ፍትህ ሂደት እንዲጀመር ነበር። ያንን መሰረት አድርጎ የፕሪቶሪያ ስምምነትም ይህንኑ የሽግግር ፍትህ እንዲፈጸም ና እንዲፈጸም ብቻም ሳይሆን በአፍሪካ ዩኒየን ወይም የአፍሪካ ህብረት የሽግግር ፍትህ ፖሊሲ ፍሬምወርክ የሚሉት በዛ መሰረት እንዲፈጸም ይጠይቃል። ያ የእኛን ምክር ሀሳብ ተከትሎ ስለሆነ ያም በሚፈጸምበት ሂደት የቴክኒክ ድጋፍ፣ የክትትል የሰብአዊ መብት የሰብአዊ መብቶች መሰረቶችን ተከትሎን እየተሰራ እንደሆነ ክትትል እያደረግን ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ኦፊስ ጋር ሆነን ሂደቱ ውይይቱ፣ በተለይ ደግሞ ተጎቺዎችን ማዕከል ያደረገ ሂደት እንዲሆን ክትትል እያደረግ ነው። ያ ትልቁ ስኬት ነው ብለን እንገምታለን። ይሄ ፖሊሲ እንግዲህ በቅርቡ ይወጣል ተብሎ ይገመታል። የሽግግር ፍትህ ፖሊሲ ፖሊሲ ሲወጣ ደግሞ እንደገና ውይይት ተደርጎበት እስኪጸድቅ ድረስ ባለው ሂደት ሰዎች ተሳትፈው ያላቸውን እይታ ያላቸውን ተስፋ ያላቸውን በዚህ ሂደት ውስጥ መፈታት አለባቸው ብለው የሚሉትን እየገለጹ እያካፈሉ በዛ ውስጥ እንዲካተት ማድረግ እና ሁሉም ሰው አክቲቭሊ በዚህ ሂደት ውስጥ እንዲሳተፍ አሁንም ጥሪ እናደርጋለን። ሌላው ትልቁ የኮሚሽኑ ስራ የማረሚያ ቤቶችና የእስር ቤቶችን ምርመራ በማድረግ ነው። በዚህ አመት ውስጥ ከሶስት መቶ ስልሳ በላይ ፖሊስ ጣቢያዎችን እና ወደ ስልሳ አካባቢ የሚሆኑ እስር ቤቶችን ክትትል አድርገናል። በዛም ሂደት በርካታ ሰዎች ካለ አግባብ የተያያዙ የነበሩ ሰዎች እንዲፈቱ ተደርጓል። የማረሚያ ቤቶች እና የፖሊስ ማዕከላት ፖሊስ ጣቢያዎች ምንም እንኳን መድረስ ያለበት ሁኔታም ላይ ባይደርስም ግን ብዙ ማስተካከያዎች እንዲደረጉ መነሻ ሆኗል። የኛ ክትትልና የምርመራ ሪፖርቶች እና ምክረ ሀሳቦች ብዙ ክልል ላይ የምግብ ደረጃውና የምግብ ሁኔታውም እንዲስተካከል ተደርጓል። የጤና አገልግሎት የማይሰጥበት ጋር ከጤና ሴክተሩ ጋር በመነጋገር የጤና አገልግሎት እንዲሰጥ ሊደረግ ተደርጓል። በተለይ ደግሞ ከእናቶቻቸው ጋር የተያያዙ ህጻናትን በተመለከተ ከተለያዩ ሲቪክ ማህበራት ድርጅቶች ጋር በመነጋገር ትምህርታቸውን እንዲቀጥሉ የሚደረግበትን ሁኔታ እንዲመቻች ተደርጓል። ስለዚህ በእነዚህ ሁኔታዎች የተለያዩ ስራዎች እንዲሰሩ ተደርጓል። የተፈናቃዮችን ሁኔታ በተመለከተ የተፈናቃዮችን የሚመለከት ህግ የላትም ኢትዮጵያ። የካምፓላ ኮንቬንሽን የሚባል አፍሪካ ህብረት የወጣ ስምምነት አለ፣ እሱን አጽድቃለች። ግን በብሔራዊ ደረጃ ያንን ስምምነት ለማጽደቅ ህግ መውጣት ያስፈልጋል። ያ ህግ እስካሁን በረቂቅ ደረጃ ነው ያለው። ነገር ግን ረቂቁ ላይ ትልቅ ግብዓት ይተናል በተቻለ መጠን የሰብአዊ መብቶችን መስፈርቶች የያዘ ሕግ እንዲወጣ በሰጠነው ምክረ ሀሳብ መሰረት እነዚህ የሰብአዊ መስፈርቶች በአብዛኛው ተካተዋል። እሱ ቢጸድቅ በሀላፊነት በዋናነት ማን ኃላፊነት ወስዶ የተፈናቃዮችን ጉዳይ ይመራል ያስተባብራል የሚለውን በግልጽ ስለሚያስቀምጥ እንግዲህ በሁለት ሺህ አስራ ስድስት ይሄ ሕግ ይጸድቃል ብለን ተስፋ እናደርጋለን። ግን ረቂቁ ራሱ ትልቅ አቺቭመንት ነው ብለን እናስባለን። በተለይ ደግሞ የሰጠነው ምክረ ሀሳቦች በብዛት እዛ ውስጥ ተካተው ስለሚገኙ በተወሰኑ ቦታዎች ተፈናቃዮች ያው የማንነት ሰነድ ለማግኘት በጣም ይቸገራሉ። አይደንቲቲ ካርድ ማለት ነው። የተወሰነ አካባቢ በሰራነው ክትትል እና በሰጠነው ምክረ ሀሳብ ያ የማንነት መታወቂያ እንዲሰጣቸው ተደርጎ በዛ አማካኝነት የጤና አገልግሎት፣ የትምህርት አገልግሎት እንዲያገኙ ሆኗል። እና እሱም ትልቅ አቺቭመንት ነው ብለን እንላለን። ግን የተፈናቃዮች ሁኔታ አሁን በጣም አሳሳቢ ስለሆነ ሰፊ የሆነ ስራ የሚፈልግና ትኩረት የሚሻ ነው ብለን እንላለን። ከራኬብ መሰለ የኢሰመኮ ምክትል ዋና ኮሚሽነር ጋር ያካሄድነው ቃለ ምልልስ በዚሁ አልተገታም። በቀጣዩና የመቋጫ ክፍለ ዝግጅታችን ኢሰመኮ በመንግስትና መንግስታዊ ካልሆኑ ድርጅቶች ጋር ያሉትን ግንኙነቶች ከተጽዕኖ ነፃ የመሆን ጥረቶችንና የኮሚሽኑን የ2016 ጉዞና ውጥኖችን አስመልክተው ይናገራሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።